መጽሐፈ ኢዮብ ምዕራፍ አስር ነፍሴ ሕይወቴን ሰለቸቻት። የሐዘንን እንጕርጕሮዬን እለቀዋለሁ፣ በነፍሴ ምሬት እናገራለሁ። እግዚአብሔርን እንዲህ እለዋለሁ፣ አትፍረድብኝ፣ የምትከራከረኝ ለምን እንደ ሆነ ንገረኝ። ልታስጨንቅና የእጅህን ሥራ ልትንቅ፣ የኃጥአንንስ ምክር ልታበራ በአንተ ዘንድ መልካም ነውን? በውኑ የሥጋ ዓይን አለህን ወይስ ሰው እንደሚያይ ታያለህን? ወይስ ክፋቴን ትፈላለግ ዘንድ ኀጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህም በላይ በደለኛ እንዳልሆንሁ ከእጅህም የሚያድን እንደሌለ አንተ ታውቃለህ። እጅህ ለወሰችኝ፣ ሠራችኝም፣ ከዚያም በኋላ ዞረህ ታጠፋኝ ዘንድ ፈለግህ። እንደ ጭቃ አድርገህ እንደ ለወስኸኝ አስብ ወደ ትቢያም ትመልሰኛለህን? በውኑ እንደ ወተት አላፈሰስኸኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ሥጋ ለበስኸኝ፣ በአጥንትና በጅማትም አጠነከርከኝ። ሕይወትና ቸርነት አደረግህልኝ፣ መጐብኘትህም መንፈሴን ጠበቀች። እነዚህንም ነገሮች በልብህ ውስጥ ሰወርህ፣ ይህ ሁሉ በአሳብህ እንዳለ ኃጢአት ብሠራ አንተ ትመለከተኛለህ፣ ከኃጢአቴም ንጹሕ አታደርገኝም። በደለኛ ብሆን ወዮልኝ፣ ጻድቅም ብሆን ራሴን አላነሣም። ጕስቍልናን ተሞልቻለሁ፣ መከራዬንም ተመልክቻለሁ። ራሴም ከፍ ከፍ ቢል እንደ አንበሳ ታድነኛለህ፣ ተመልሰህም ድንቅ ነገር ታደርግብኛለህ። ምስክሮችህን ታድስብኛለህ ቁጣህንም ታበዛብኛለህ፣ ጭፍራ በጭፍራ ላይ ትጨምርብኛለህ። ስለምን ምን ከማኅፀን አወጣኸኝ? ዐይን ሳያየኝ ምነው በሞትሁ እንዳልነበረ በሆንሁ፣ ከማኅፀንም ወደ መቃብር በወሰዱኝ። የሕይወቴ ዘመን ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር፣ እንደ ጨለማም ወደ ጨለመች ሥርዓትም ወደሌለባት ወደ ሞት ጥላ ብርሃንዋንም እንደ ጨለማ ወደሆነ ምድር ሳልሄድ ጥቂት እጽናና ዘንድ ተወኝ ልቀቀኝም።